the voice of America. በኤርትራው ፕሬዚዳንት ኢሳያስ አፈወርቅ የሚመራ የልዑካን ቡድን ነገ አዲስ አበባ እንደሚገባ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስቴር አስታወቀ። የልዑካን ቡድኑ አዋሳ ከተማን እንደሚጎበኝም ተገልጿል። እሁድ እለት ምሽት ደግሞ የሰላም ማብሰሪያ ታላቅ የእራት ግብዣ ተዘጋጅተዋል። ይላል መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ደርሰው ከተመለሱ ገና ሳምንት አልሞላም። በፕሬዝዳንት ኢሳያስ አፈወርቂ እና በጠቅላይ ሚኒስትር አብይ አህመድ መካከል የተፈረመው የአስመራዊ ስምምነት መግለጫም ገና ትኩስ ነው። አስመራ ለዶክተር አብይ አህመድ ያደረገችውን አቀባበል ድምቀትና ትልቅ የስሜት ፍንዳታ የኢትዮጵያ ቴሌቪዥን ጨርሶና አካቶ ያሳየ አይመስልም። ይህ ሳይበርድ ነገ ደግሞ አዲስ አበባ ሌላ ትዕይንት ልታይ ነው። ጠቅላይ ሚኒስትር አብይ አህመድ አስመራ በቆዩባቸው ሰዓታት ለፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያን በይፋ እንዲጎበኙ ያቀረቡላቸውን ግብዣ ተቀብለው ነገ አዲስ አበባ ይገባሉ። የኢትዮጵያ መንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር አቶ አህመድ ሸዴ የአዲስ አበባና በአካባቢዋ ያሉ የኦሮሚያ ነዋሪዎች ለፕሬዚዳንቱና ለሚመሩት የልዑካን ቡድን የጋለ ኢትዮጵያዊ አቀባበል እንዲያደርጉላቸው ጥሪ አቅርበዋል። ከነገ ጀምሮ ኦፊሻላዊ የስራ ጉብኝት ለማድረግ ክቡር ፕሬዚደንት ኢሳያስ አፈወርቂ በነገ እለት አዲስ አበባ ይገባሉ። አዲስ አበባም በሚገቡበት ወቅት ደማቅ አቀባበል ለማድረግና የኢትዮጵያ ሕዝብም በተመሳሳይ መልኩ በተለይ የአዲስ አበባ ከተማ ነዋሪና የአዲስ አበባ ጎረቤት የሆኑ የኦሮሚያ አካባቢዎች በነቂስ በመውጣት የኤርትራ ወንድሞቻችንን ክቡር ፕሬዚዳንት ኢሳያስ አፈወርቂ እና የልኳን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደረግ በመንግስት በኩል ጥሪ እናቀርባለን። ፕሬዚዳንት ኢሳያስ አፈወርቂና የሚመሩት ቡድን የሚጎበኘው አዲስ አበባን ብቻ አይደለም። የሐዋሳ ከተማን እንደሚጎበኙ ሚኒስትር አህመድ ሸዴ ገልጸው ለሐዋሳ ከተማ ሕዝብም ለኤርትራውያን ወንድሞቹ የጋላ አቀባበል እንዲያደርግ ጥሪ አቅርበዋል። የልውካን ቡድኑ ጉብኝት የሚጠናቀቀው እሁድ ምሽት በሚደረገው የሁለቱ ሕዝቦች የሰላም ማብሰሪያ ታላቅ የራት ግብዣ እንደሚሆንም አቶ አህመድ ሸዴ አስታውቀዋል። እሁድ ቀን ምሽት በሚሌኒየም አዳራሽ 25 ሺህ ሰው የሚገኝበት ታላቅ የሁለቱ ሀገሮች የሰላም ማብሰሪያ ድግስ ተዘጋጅተዋል። በዚህ ላይም ሁለቱ መሪዎች ንግግር የሚያደርጉ ይሆናል። እንግዲህ ጥሪ የደረሳቸው ኢትዮጵያኖችም እና ዓለም አቀፍ ኮሚኒቲ አባላትም የሚገኙ ነው የሚሆነው። ያኛውም ዝግጅት በተሞላ የሙዚቀኞች ጭምር ታጅቦ በኪነ ጥበብ ሰዎች የሁለቱን አገር ህዝቦች ፍቅርና አንድነት ማብሰሪያ ትልቅ ፕሮግራም ይካሄዳል ማለት ነው። ያ ከተካሄደ በኋላ በሚቀጥለው ቀን ወደ ሀገራቸው የሚመለሱ ነው የሚሆነው። አዲስ አበባና አስመራ የሚፈለገውንና በጉጉት የሚጠበቀውን ጤናማ ውድድር ገና ከወዲሁ የጀመሩት ይመስላል። የወንድማማችነትንና የትማማችነትን ፍቅርን በመለገስ እኔ እበልጥ እኔ እበልጥ መባባል የጀመሩ ይመስላሉ። የአዲስ አበባ በተለይም የአፍሪካ ጎዳና በሁለቱ አገሮች ሰንደቅ ዓላማዎች ምሽቱን እያሸበረቀች ትገኛለች። የጸጥታ ኃይሎች በንቃት በየስፍራው እየተዘዋወሩ ይታያሉ። ነገ ደግሞ የታዘብነውን እናካፍላችኋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።